የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ። የኦሮሞ ነፃነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል ያለውን የጸጥታ የሕግና ስርዓት መደፍረስና መፋለስ ለማቃለል ከክልሉ መሪዎች ጋር መነጋገር እንደሚሹ አስታወቁ። ሁለቱ ተቃዋሚ አንጋፋ የፖለቲካ ፓርቲዎች እንደሚሉት የክልሉ ህዝብ በጸጥታ መደፍረስና በህግና ስርዓት መፋለስ ወጥቶ መግባት እየተሳነው ፖለቲከኞች ዝም ብለው ማየት አይችሉም። የጀርመን መንግሥት ለአፍሪቃ ኅብረት አጀንዳ 2063 መርሃ ግብር ማስፈጸሚያ ተጨማሪ 88 ሚሊዮን ዩሮ ለመርዳት ቃል ገባ። ተጨማሪው ገንዘብ አፍሪካ ውስጥ ዘላቂ ልማትን፣ የአረንጓዴ ኃይልን፣ ሰላምና ጸጥታ ለማጠናከርና ለጤና አገልግሎት እንደሚውል በአዲስ አበባ የጀርመን ኤምባሲ አስታውቋል። ሕንድና ፓኪስታን ባለፈው ግንቦት የገጠሙት ውጊያ የፈረንሳይና የቻይናን የጦር መሳሪያዎች ጥራትና አቅም ለመፈተሽ የዋል እንደነበረ እየተነገረ ነው። የሁለቱ ሀገራት የጦር መሳሪያዎች በተለይም ተዋጊ ጀቶች ለመጀመሪያ ጊዜ ለውጊያ ውለው ነበረ። ጦርነቱ ለቤጂንግና ለዋሽንግተን መንግስታት የአዲስ ውዝግብ ምክንያትም እየሆነ ነው። ዜናው በዝርዝርም የኦሮሚያ ክልል የጸጥታ መደፍረስና ሌሎች ችግሮችን ለማቃለል ከክልሉ መሪዎች ጋር ለመነጋገር ጥያቄ ማቅረባቸውን ሁለት አንጋፋ የኦሮሞ የፖለቲካ ፓርቲዎች ጠየቁ። የኦሮሞ ነጻነት ግንባር ኦነግና፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ለኦሮሚያ ክልላዊ መንግሥት ፕሬዚደንት ባለፈው ማክሰኞ ኅዳር 9 2018 በጻፉት ደብዳቤ እንዳሉት የኦሮሚያ ክልል ሕዝብ ለችግር ተጋልጦ ፖለቲከኞች ዝም ብለው መቀመጥ አይችሉም። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር መረራ ጉዲና እንደሚሉት በኦሮሚያም ሆነ በሌላው የኢትዮጵያ ክፍል ያለው የጸጥታና ሌሎች ተደራራቢ ችግሮች እየተባባሱ ነው። ፕሮፌሰር መረራ አክለው እንዳሉት ህዝቡ በሰላም ወጥቶ መግባት እያቃተው ህዝብ እንወክላለን የሚሉ ፖለቲከኞች ዝም ብለው ማየት አይገባቸውም። አብዛኛው ኦሮሚያ በሚባልበት ደረጃ ሰፊ ችግር ውስጥ ገብቷል። የጸጥታ ችግር እና ስለዚህ ዝም ብለን እያየን ጎ ወጥቶ መግባት ካቃተው እዞ ቦታ ከህግ ውጭ ግድያ ውጭ እየበዙ እየሰፉ ይሄዱ እያለ ህዝብ እንወክላለን ብለን ደግሞ ዝም ብሎ መቀመጡ አስቸጋሪ ስለሆነ ነው። ኢትዮጵያ ውስጥ ዘንድሮ ሊደረግ የታቀደው ምርጫ በተገቢው መንገድ መደረጉንም ፕሮፌሰር መረራ ይጠራጠራሉ። ጠቅላይ ሚኒስትር አብይ አህመድ ባለፈው ጥቅምት ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት መልስና ማብራሪያ እንዳሉት ግን ምርጫ ለማድረግ እንኳን ዘንድሮ በባለፈው ምርጫ አካሂደናል እየተዋጋንም በማለት አስታውቀው ነበረ ፕሮፌሰር መረራ የሚመሩት ኦፌኮ ባለፈው በ2013 በተደረገው ምርጫ አልተካፈለም ነበረ አሁንም የኢትዮጵያ የጸጥታና የፖለቲካ ጥያቄዎች መልስ ካላገኙ ቀጣዊ ሀገራዊ ምርጫ ምርጫ ሊሆን አይችልም ይላሉ ፕሮፌሰር መረራ ጉዲና ዜና መጽሔታችን ተጨማሪ ዘገባ አለው። እንደ ኢትዮጵያ ማሊና ዩጋንዳን የመሳሰሉ ዝቅተኛ ገቢ ያላቸው ሀገራት መንግስታት ለጤና ጥበቃ የሚመድቡት ገንዘብ እጅግ በጣም ትንሽ መሆኑን የዓለም ባንክ አስታወቀ። የድሆቹ ሀገራት መንግስታት ለጤና የሚመድቡት ገንዘብ የዓለም ባንክ መሠረታዊ የጤና አገልግሎት ለማዳረስ ያስፈልጋል ከሚለው ዝቅተኛ ተመን እንኳን በእጅጉ ያነሰ ነው ይላል ባንኩ። ባንኩ አክሎ እንዳለው ባለፈው የግሪጎሪያኑ 2024 ኢትዮጵያን ማሊና ዩጋንዳን የመሳሰሉት ሀገራት መንግስታት ለጤና ጥበቃ የመደቡት በነፍስ ወከፍ 17 ዶላር ነበረ። የዓለም ባንክ እንደሚለው ድሆቹ ሀገራት ለየዜጎቻቸው መሠረታዊ የጤና አገልግሎት ለማዳረስ በእርዳታ የሚያግኙት ከየካዝናቸው በዓመት በአመት በትንሹም ዘጠና ዶላር መመደብ አለባቸው። ለጤና አገልግሎት የሚመደበው ገንዘብ በድሆቹ ሀገራት ብቻ ሳይሆን በመካከለኛ ዕድገት ላይ በሚገኙ ሀገራትም የመቀነስ አዝማሚያ እንደሚታይበት ባንኩ አክሎ አስታውቋል። ጀርመን ለአፍሪቃ ኅብረት አጀንዳ 2063 መርሃ ግብር ማስፈጸሚያ የሚውል የ88 ሚሊዮን ዩሮ ተጨማሪ እርዳታ ለመስጠት ቃል ገባች። በአዲስ አበባ የጀርመን ኤምባሲ ባሰራጨው መግለጫ እንዳስታወቀው ገንዘቡ ለዘላቂ የምጣኔ ሀብት ልማት፣ ለአረንጓዴ የኃይል ምንጭና ለመሠረተ ልማት አውታር ለሰላምና ጸጥታና ለጤና አገልግሎት የሚውል ነው። በመግለጫው መሰረት የጀርመን ፌዴራዊ ሪፐብሊክና የአፍሪቃ ህብረት ባለስልጣናት ባለፈው ጥቅምት ማብቂያ በአፍሪቃ ህብረት ዋና መስሪያ ቤት ባደረጉት ድርድር የአፍሪቃን ዘላቂ ልማት ሰላምና ብልጽግናን ለማስረጽ በሚደረገው ጥረት ሁለቱ ወገኖች ስልታዊ ትብብራቸውን እንደሚያጠናክሩ በድጋሚ አረጋግጠዋል። ሁለቱ ወገኖች በተገባደደው የግሪጎሪያኑ 2025 ዓመት ባደረጓቸው ድርድሮች የአፍሪቃ የነፃ ንግድ ቀጠናን ማጠናከርን ጨምሮ የአፍሪቃን ዘላቂ ልማትና ንግድን፣ የአረንጓዴ ኃይልና የመሠረተ ልማት አውታርን፣ ሰላምና ጸጥታንና እንዲሁም የጤና ዋስትናን ለማረጋገጥ ቅድሚያ በሚሰጣቸውና ተጨባጭ ባሏቸው ጉዳዮች ላይ ትብብራቸውን ለማጠናከር ተስማምተዋል። የጀርመን ፌዴራል መንግስት በጀርመን የጋራ ልማት ተራድኦ ጂቲዜድ እናም ኬኤፍ ቬ በተሰኘው የልማት ባንክ አማካኝነት ለአፍሪቃ ከፍተኛ ድጋፍ ከሚያደርጉ መንግስታት አንዱ ነው። በአዲስ አበባም የጀርመን ኤምባሲ እንዳስታወቀው የጀርመንና የአፍሪቃ ህብረት ትብብር ከተጀመረ ጀምሮ ጀርመን ለአፍሪቃ ያደረገችው ድጋፍ ከአንድ ቢሊዮን ዩሮ ይበልጣል። ይህ ዶይቼ ቬለ ነው። የአውሮጳ ህብረት ከሰሃራ በስተደቡብ በሚገኙ የአፍሪቃ ሀገራት ለረሃብ ለተጋለጡ ሰዎች ባለፉት አስር ዓመታት የሰጠው እርዳታ ብዙ ጊዜ ለሚገባቸው ተረጂዎች አለመድረሱን ኦዲተሮች ወይም መርማሪዎች አጋለጡም። 27 አባል ሀገራትን የሚያስተናብረው የአውሮጳ ኅብረት ለምግብ እጥረትና ለረሃብ ለተጋለጡ አፍሪቃውያን ከፍተኛ እርዳታ ይሰጣል። ኅብረቱ እንደ ግሪጎሪያኑ አቆጣጠር ከ2014 ጀምሮ በነበሩት 10 ዓመታት ውስጥ ብቻ ከሰሃራ በስተደቡብ ለምግብ እጥረት ለተጋለጠ ሕዝብ 11 ቢሊዮን ዩሮ ረድቷል። ይሁንና የህብረቱን ወጪና ዓላማውን የሚመረምረው ባለስልጣን እንዳስታወቀው ህብረቱ የሚሰጠው እርዳታ አንድም ለእርዳታ ፈላጊው ሕዝብ አልደረሰም፣ ሁለትም ዘላቂ ውጤት ማምጣት አልቻለም። የአውሮጳ የኦዲክ ሸንጎ ባለሥልጣን ኢሲኤ በምሕፃሩ አብነት ከጠቀሳቸው አንዱ እንደ ግሪጎሪያኑ አቆጣጠር በ2022 ለኢትዮጵያ የተሰጠውን እርዳታ ነው። ህብረቱ የምግብ ዋስትናን፣ ተመጣጣኝ ምግብና ዘላቂነትን ማጽናት ባለው እቅዱ የሰጠው እርዳታ የተላከው ወይም ኢላማ ያደረገው በረሃብ ክፉኛ የተጎዳውን ህዝብ ሳይሆን ብዙ ያልተጎዳውን ነበር ይላል የአውሮጳ የኦዲት ሸንጎ ባለሥልጣን። የበላይ ኃላፊ ቤቲና ጃኮብሰን ትናንት እንዳሉት ህብረቱ ከሰሐራ በስተደቡብ ለሚገኙ የአፍሪቃ ሀገራት ህዝብ የሚሰጠው እርዳታ ግልጽ ትኩረት ሊኖረው ይገባል። ሕንድና ፓኪስታን ባለፈው ግንቦት የገጠሙት ውጊያ የምዕራባውያንና የቻይና ጦር መሳሪያዎች መፈተሻም የቤጂንግና የዋሽንግተኖች መወዛገቢያም እየሆነ ነው። ለአራት ቀናት በተደረገው ጦርነት ህንድ የፈረንሳይን ፓኪስታን በአንጻሩ የቻይናን ዘመናዊ የጦር መሳሪያዎች ለመጀመሪያ ጊዜ ተዋግተውባቸዋል። የዩናይትድ ስቴትስና የቻይና የምጣኔ ሀብትና የጸጥታ ኮሚሽን የተባለው የአሜሪካ ድርጅት ለሀገሪቱ ምክር ቤት ባቀረበው ዘገባ ቻይና አዳዲስ የጦር ጀቶችንና ሚሳይሎችን ለመፈተሽ ህንድና ፓኪስታን እንዲዋጉም ገፋፍታለች በማለት ቤጂንጎችን ወንጅሏል። ኮሚሽኑ እንደሚለው ጦርነቱ ካበቃ በኋላም ቻይናም ህንድ የታጠቀቻቸውን የፈረንሳይ ሰራሽ ራፋኤል ተዋጊ ጀቶችን አጣጥላለች በማለት ወቅሷልም። የቻይና ውጭ ጉዳይ ሚኒስቴር በሰጠው መግለጫ የዩናይትድ ስቴትስና የተባባሪዎቿን ውንጀላና ወቀሳን መሠረተ ቢስ ብሎታል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ ዛሬ እንዳሉት ደግሞ የአሜሪካው ኮሚሽን በርዕዮተ ዓለም ጥላቻ የታጠረ ነው። ይህ ኮሚሽን የሚባለው ሁል ጊዜ ቻይናን በመቃወም በርዕዮተ ዓለም ጥላቻ የታጠረ ነው። ተጨባጭ መረጃ ፈጽሞ የለውም። በዚህ ኮሚሽን የቀረበው ዘገባ ራሱ ስም አጥፊ የሐሰት መረጃ ነው። ይህ ዶች ቨለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል ያለውን የጸጥታ የህግና ስርዓት መደፍረስና መፋለስ ለማቃለል ከክልሉ መሪዎች ጋር መነጋገር እንደሚሹ አስታወቁም። ሁለቱ ተቃዋሚ አንጋፋ የፖለቲካ ፓርቲዎች እንደሚሉት የክልሉ ሕዝብ በጸጥታ መደፍረስና በሕግና ስርዓት መፋለስ ወጥቶ መግባት እየተሳነው ፖለቲከኞች ዝም ብለው ማየት አይችሉም። የጀርመን መንግሥት ለአፍሪቃ ኅብረት አጀንዳ 2063 መርሃ ግብር ማስፈጸሚያ ተጨማሪ 88 ሚሊዮን ዩሮ ለመርዳት ቃል ገባ። ተጨማሪው ገንዘብ አፍሪቃ ውስጥ ዘላቂ ልማትን፣ የአረንጓዴ ኃይልን፣ ሰላምና ጸጥታ ለማጠናከርና ለጤና አገልግሎት እንደሚውል በአዲስ አበባ የጀርመን ኤምባሲ አስታውቋል። ህንድና ፓኪስታን ባለፈው ግንቦት የገጠሙት ውጊያ የፈረንሳይና የቻይናን የጦር መሳሪያ ጥራትና አቅም ለመፈተሽ የዋለ እንደነበረ ተነገረ። የዜናው መልእክት የስካሁኑ ነበር።